ጤናና አካባቢ የተባበሩት መንግስታት ድርጅት የአየር ንብረት ለውጥን ለመግታት የደረሰበት ስምምነት 97 የድርጅቱ አባል ሀገራት መቀበላቸውን ካረጋገጡ በኋላ ስራ ላይ ውሏል። የአየር ንብረት ለውጡን ያስከተሉ መዘዞች ላይ ተገቢው እርምጃ ተወስዶም የዓለም ሙቀት መጠን በያዝነው ምዕት ዓመት ማለቂያ ላይ ከ2.4 ዲግሪ ወደ 2.7 ዲግሪ ከፍ ሊል እንደሚችል አንድ ጥናት አመልክቷል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ፓሪስ፣ ፈረንሳይ ላይ በመንግስታት መካከል ከባቢ አየር በካይና ሙቀት አማቂ ጋዞችን የመቀነሱ ስምምነት በተደረሰ በአመቱ ቀጣይ ድርድር ማራካሽ፣ ሞሮኮ ላይ ተጀምሯል። የማራካሹ ጉባኤ ሊያደርገው ይገባል የተባለ አምስት አበይት መነጋገሪያ አጀንዳዎች ተጠቁመዋል። ለጥቂት ደቂቃዎችን ቃኛቸው አብረን እንቆይ። ሀያ ሁለተኛው በተለያዩ ቡድኖች መካከል የሚካሄደው የአየር ንብረት ጉባኤ ወይም ኮፕ 22 ከትናንት ጀምሮ ለቀጣይ አስር ቀናት ማራካሽ ሞሮኮ ላይ በመካሄድ ላይ ነው። ባለፈው ዓመት ፓሪስ ላይ በተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ አማካኝነት የተላለፈው ውሳኔ በአጭር ጊዜ ውስጥ የዓለማችን ቀንደኛ ሙቀት አማቂ ጋዝ ለቃቂዎች ዩናይትድ ስቴትስ፣ ቻይና፣ ህንድ እንዲሁም የአውሮፓ ህብረት አባል ሀገራትን ጨምሮ በዘጠና ሰባት ሀገራት መጽደቁ ታሪካዊ ተብሏል። ለመሆኑ የዚህ ስምምነት አላማው ምንድን ነው? ከዓላማዎቹ በግንባር ቀደምትነት የሚጠቀሰው ያለምን የሙቀት መጠን ከሁለት ዲግሪ እንዳይበልጥ ቢቻል በአንድ ነጥብ አምስት ዲግሪ እንዲወሰን ማድረግ የሚለው ነው። ይህን ለማሳካት ደግሞ የሙቀት አማቂ ጋዞች ልቀት በአስቸኳይ መቀነስ ይኖርበታል። ወደ ከባቢ አየር በመግባት ሙቀትን ከሚያምቁ ጋዞች ከቅሪተ አጽም የሚገኘው ነዳጅ ዘይት ሲቃጠል የሚወጣው ካርቦን ዳይኦክሳይድ ሰባ ሁለት በመቶውን ይይዛል። ከካርቦን ዳይኦክሳይድ በተጨማሪ ከእርሻው ኢንዱስትሪ የሚወጡት ሚቴን እና ናይትሪየስ ኦክሳይድም ከዓለም የሙቀት መጠን ሩብ ለሚሆነው ተጠያቂዎች ናቸው። እንዲያም ሆኖ ግን ዓለም አቀፉ የአየር በረራ አገልግሎት በዚህ ስምምነት ቦታ የተሰጠው አይመስልም። እስካሁን ባለው መረጃ መሰረት የበረራው መጓጓዣ ዘርፍ አምስት በመቶውን ሙቀት አማቂ ጋዝ ወደ ከባቢ አየር ይለቃል። እንደ መርከብና ጀልባዎች ያሉ የባህር ላይ መጓጓዣዎችም ከብክለቱ የሶስት በመቶውን ድርሻ ይወስዳሉ። የተባበረው መንግስታት ድርጅት የአየር ንብረት ለውጥ የስምምነት ማዕቀፍ እንደሚያመለክተው ሀገራቱ እንቀንሳለን ያሉት የብክለት መጠን የዓለምን ሙቀት እንደታሰበው ከሁለት ዲግሪ ወይም ከአንድ ነጥብ አምስት ዲግሪ እንዳይበልጥ ለማድረግ በቂ አይደለም። በአየር ንብረት ተጽዕኖ ላይ ምርምር የሚያካሂደው ፖስትዳም ተቋም እንደሚለው ከሆነ የተባሉት እቅዶች ሁሉ ተግባራዊ ቢሆኑም እንኳ የዓለም የሙቀት መጠን በ21ኛው ክፍለ ዘመን ማለቂያ ላይ ከሁለት ነጥብ አራት እስከ ሁለት ነጥብ ሰባት ዲግሪ ሴንቲግሬድ መጨመሩ አይቀርም። ሁሉም ሀገራት እናደርጋለን ያሉትን እንኳ ተግባራዊ ቢያደርጉ በቂ አይደለም። ካቀዱት የበለጠ ማደግ ይኖርባቸዋል። ያሉትን ተግባራዊ ማደግ አለማደጋቸው ደግሞ የሚመረመርበት ጊዜ ይኖራል። ከዚያም የበለጠ ማደግ ይኖርባቸዋል ይላሉ የጀርመኑ የተንታኞች ቡድን የኒው ክላይሜት ተቋም መስራች ኒክላስ ሆህነ በአሁኑ ወቅት 46 ሚሊየን የሚሆነው የዓለም ሕዝብ ከባህር ወለል በግማሽ ሜትር ከፍታ ላይ ነው የሚገኘው። ከሁለት ዲግሪ በላይ የዓለም ሙቀት መጠን ከበለጠ ግን የባህር ውስጥ ተክሎች አይኖሩም። ድርቅ፣ ከባድ ማዕበሎችና የሰብል መምከንም በቀጣይ የሚመጡ መዘዞች ይሆናሉ። በባህር ዳርቻ አካባቢ ለሚገኙ ሀገራትና ለደሴት ሀገራት ደግሞ እጅግ የከፋ ጥፋት ሊያስከትል ይችላል። በምሳሌነትም ተቋሙ ኔዘርላንድስ፣ ባንግላዴሽ፣ ቬኒሲያ፣ ኒውዮርክ ቶኪዮ፣ ሲድኒ፣ ሜልበርንና ለንደን የጉዳቱ ሰለባዎች ሊሆኑ እንደሚችሉ ከወዲሁ ተንብይዋል። በፓሪሱ ጉባኤ ላይ እንደ ትልቅ ውጤት ከታዩት ጉዳዮች አንደኛው ሀገራት በየበኩላቸው ወደ ከባቢ አየር የሚለቁትን የብክለት መጠን ለመቀነስ መወሰናቸውና መጠኑንም ጊዜውንም መጠቆማቸው ነው ምንም እንኳን እንደየሀገራቱና የእድገት ሁኔታቸው ቢለያይም ለምሳሌ የአውሮፓ ህብረት አባል ሀገራት እስከ ጎርጎሮሳዊ 2030 ዓ.ም ድረስ 40 በመቶ የብክለት መጠን ለመቀነስ ቃል ገብተዋል። ዩናይትድ ስቴትስ በመጪው 9 ዓመታት ከ26 እስከ 28 በመቶ ቀንሳለሁ ብላለች። ታዳሽ የኃይል ምንጮችን ለማስፋፋት ከፍተኛ ስራ እያከናወኑ መሆኑ የተነገረላቸው ሞሮኮና ቻይናም ብክለትን ለመቀነስ ቃላቸውን ሰጥተዋል። የአሁኑ ጉባኤ አስተናጋጅ ሞሮኮ በመጪው 14 ዓመት ውስጥ የኤሌክትሪክ አቅርቦቷ 52 በመቶ በታዳሽ የኃይል ምንጭ እንዲተካ ትፈልጋለች። ቻይና በበኩሏ ከፍተኛ የሙቀት አማቂ ጋዞች ቅነሳዋን በተጠቀሰው ጊዜ ለማድረግ ነው ያሰበችው። ጀርመን ማድረግ ይገባታል ያሉትን ኒክላስ ሆህነ ይናገራሉ። ለምሳሌ ጀርመን የፓሪስን ስምምነት እውን ለማድረግ ከተነሳች ከድንጋይ ከሰል ኃይል የሚያመነጩ ተቋማትን በቀጣይ ከ10 እስከ 15 ዓመት መዝጋት ይኖርባታል። ከቅሪተ አጽም በሚገኝ ነዳጅ የሚዘወሩ የመጨረሻ መኪናዎቿንም እስከ 2030 ዓ ም ድረስ ወይም ከዚያ በፊት ሸጣ መጨረስ ይኖርባታል። ለአየር ንብረት ለውጥ መንስኤ የሆነው መሰረታዊ ጉዳይ በኢንዱስትሪ የበለጸጉትን ሀገራት በቀጥታ ይመለከታል። በዚህም ምክንያት ከጎርጎሮሳዊ 2020 ዓ መተምረት ጀምረው ለድሀ ሀገራትና በአየር ንብረት ለውጡ ምክንያት ለጉዳት ለተጋለጡት በሙሉ በየአመቱ መቶ ቢሊዮን ዶላር ለመስጠት ከስምምነት ተደርሷል። ከተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተመልካች ጉባኤ የወጡ መረጃዎች የሚያመለክቱት ፓሪስ ላይ የተደረሰው ስምምነት ተግባራዊ ሆኖ ኢኮኖሚው ከካርቦን የጸዳ እንዲሆን ጥረቱ እየጨመረ መሄዱን ነው። በአሁኑ ወቅትም በመላው ዓለም ሰዎች የድንጋይ ከሰልና የነዳጅ ዘይትን ወደ ጎን በማለት ከነፋስና ከፀሐይ ኃይል የሚያመነጩ ስልቶችን ለመጠቀም እየጣሩ ነው። ለደኖች የሚደረገው ክብካቤም ከፍ ብሏል። እንደ ድርጅቱ እምነትም ፓሪስ ላይ አምና የተሰባሰቡት የመንግስታት መሪዎች የአየር ንብረት ለውጥን ለመግታት የሚያስችል ማዕቀፍ አዘጋጅተዋል። ከትናንት አንስተው ማራካሽ ላይ በሚያደርጉት ድርድር ደግሞ ፓሪስ ላይ የተስማሙበትን ለማሳካት መመሪያ ይወጡለታል። ይህንኑን ለማድረግ ደግሞ አምስት ነጥቦች የማራካሹ ጉባኤ ዋነኛ መነጋገሪያ ጉዳዮች መሆን ይኖርባቸዋል። አንደኛው ተግባራዊ፣ አስቸኳይና ቀጣይ የብክለት ቅነሳ እርምጃ ይህም ማለት ሀገራት እንቀንሳለን ብለው ያቀረቡት የብክለት መጠን በቂ እንዳልሆነ ይፋ በመሆኑ ያንን መንግስታቱ ዳግም ከሁለት ዓመት በኋላ ተመልክተው ለማሻሻል ቃል ገብተዋል። በማራካሹ ጉባኤ ታዲያ ይህም በተግባር ማሳየት ብቻ ሳይሆን ተጨማሪ እርምጃዎችንም አሁን መውሰድ መቻላቸውን ማረጋገጥ ይጠበቅባቸዋል። በሁለተኛ ደረጃ የፓሪሱ ስምምነት ተግባራዊነት ከሁለት ዓመት በኋላ መጠናቀቅ ይኖርበታል። ይህ ደግሞ ሀገራት እንዴት በጋራ ለአካባቢያቸው ብክለት ተጠያቂ እንደሚሆኑ ማብራሪያ ይሰጣል። በተጨማሪም ከሁለት ዓመታት በኋላ እንቀንሳለን ያሉት ብክለት ምን ያህል በቂ ነው የሚለውንም ይገመግማሉ። ሶስተኛው ነጥብ ድሃና በአየር ንብረት ለውጡ ምክንያት የተጎዱ እንዲሁም ለዚህ የተጋለጡ ሀገራት በሚደረግላቸው ድጋፍ ራሳቸው ከለውጡ ጋር ተላምዶ የመኖርም ሆነ የበኩላቸውን የአየር ንብረት የሚጠብቁበትን እቅድ መመርመር ይሆናል። በአራተኛ ደረጃ ከጎርጎሮሳዊ 2050 ዓ ም በኋላ ብክለትን እየቀነሱ መሄድ የሚያስችል የረዥም ጊዜ እቅድ አመላካች ሀሳብ ማጠናቀር ነው። አምስተኛው አምስተኛውና የመጨረሻው የተባለው ደግሞ በአየር ንብረት ለውጥ ምክንያት ለተከተለው ጉዳትና ጥፋት ግልጽና ተአማኒ የመፍትሄ ሀሳብ ማመላከት ነው። የመንግስታቱ ድርጅት የአየር ንብረት ለውጥ ተመልካች ጉባኤ ዋና ጸሐፊ ፓትሪሲያ ኤስፒኖሳ በተለይም በማራካሹ ስብሰባ የሚጠበቁ በርካታ ተግባራትን የሚጠይቁ ስራዎች መኖራቸውን ጠቁመዋል። የገንዘብ ድጋፍን፣ የቴክኖሎጂ ሽግግርን እንዲሁም አቅምን በመገንባቱ ረገድም ሆነ ተላምዶ መኖርን በሚመለከት መመሪያዎችን ማዘጋጀት ይኖርብናል። ዛሬ ይፋ የሆነ አንድ ጥናት እንዳሳየው በማደግ ላይ ያሉ ሀገራት ከአየር ጠባይ ጋር በተያያዙ ጥፋቶች በኢንዱስትሪ ካደጉት ሀገራት የበለጠ ተጎጂ ሆኗል። ጀርመን ዋች የተሰኘው ተቋም እንደሚለው ከጎርጎሮሳዊው 1996 እስከ 2015 ዓ ም ባሉት ጊዜያት ብቻም ሆንዱራስ፣ ማይነምርና ሀይቲ በአየር ንብረት ለውጥ ምክንያት ክፉኛ ከተጎዱት ሀገራት ግንባር ቀደምቶቹ ናቸው። በ2015 ከተጎዱት ሀገራት መካከል ሞዛምቢክ፣ ዶሚኒካን ሪፐብሊክና ማላዊ ዋነኞቹ መሆናቸውን ጥናቱ አሳይቷል። ተመራማሪዎቹ እንደሚሉትም የሙቀት መጠኑ እየጨመረ በሄደ መጠን የሚደርሰው የተፈጥሮ ቁጣና አደጋው እየባሰና እየከፋ የሚሄድ ነው የሚሆነው። ይህን ለመከላከል ታዲያ መንግስታት ማራካሽ፣ ሞሮኮ ላይ በቃል የተናገሩትን ወደ ተግባር የሚለውጡበትን ስልት ይቀይሳሉ ተብሎ ይጠበቃል። አድማጮች፣ ለዕለቱ ያልነውም በዚሁ እናብቃ።